ኬንያውያን ባለፈው ሳምንት የተካሄደውን ብሔራዊ ምርጫ ውጤት እንዲቃወሙና ዛሬ ሰኞ ከየቤታቸውም ሳይወጡ እንዲውሉ ተቃዋሚው መሪ ራይላ ኦዲንጋ ጥሪ አስተላልፈው የነበረ ሲሆን አንዳንዶች ጥሪውን ተቀብለው ማደማቸውና ብዙዎቹ ግን ወደ ስራ መግባታቸው ታውቋል። የተቃዋሚዎቹ ቀጣይ እርምጃ ምን እንደሆነ እንደማይታወቅ ዘጋቢያችን መሐመድ ዩሱፍ ከኬንያ ዋና ከተማ ናይሮቢ ዘግበዋል። ሰለሞን አባቴ ይዞ ቀርቧል። የኬንያ ዋና ከተማ ናይሮቢ መንገዶች ለአንድ ሳምንት ከዘለቀ ጭርታ በኋላ ዛሬ ወደ መደበኛ ሕይወታቸው የተመለሱ ይመስላል። የወትሮው እንቅስቃሴ ይታያል፣ ሰውም ወደ የሥራ ገበታው ገብቷል። ይህ ማለት ግን ከነሐሴ አንዱ ፕሬዚደንታዊ ምርጫ ጋር ተያይዞ የተነሳው ውዝግብ አበቃለት ማለት አይደለም። ተቃዋሚዎቹ ምርጫው ተጭበርብሯል በሚለው አቋማቸው እንደ ጸኑ ነው ተቀማጩ ፕሬዝደንት ኡሁሩ ኬንያታ ማሸነፋቸው በይፋ ቢገለጽም ተቃዋሚዎቹ ሽንፈታችንን አንቀበልም ብለዋል። የኬንያታ ማሸነፍ ወሬ ከተሰማበት ጊዜ አንስቶ በአንዳንድ የናይሮቢ መንደሮችና በሀገሪቱ ምዕራባዊ አካባቢዎች የዋናው ተቀናቃኝ ራይላ ኦዲንጋ ደጋፊዎች የተቃውሞ እንቅስቃሴዎች ላይ ሰንብተዋል። በናይሮቢ ማጣሬን የመሳሰሉ ቀበሌዎች ከተቃውሞውና ከሁከቱ የበዛው የተስተዋለባቸው ናቸው። አንዳንድ ወጣቶች የምርጫውን ጤትና የተቃውሞው ጎራ መጻኢ እጣ ፈንታ ምን እንደሚሆን ለመነጋገር እዚህም እዚያም እየተቧደኑ ይሰባሰባሉ። የተቃዋሚው ጥምረት ናሳ በሚል ምህፃር የሚጠራው ናሽናል ሱፐር አላያንስ ብሔራዊ የላቀ ጥምረት መሪ ራይላ ኦዲንጋ ትናንት ጠንካራ ይዞታቸው ወደ ሆነው ወደ ኪቤራ መንደር ሄደው ተሰብስበው ይጠብቋቸው ለነበሩ በሺዎች ይቆጠራሉ ለተባሉ ደጋፊዎቻቸው ንግግር አድርገው ነበር። ኦዲንጋም የጥምረታቸው ናሳ አባላትም ምርጫውን በገዢው ጁቤሊ ፓርቲ ተሰርቀናል የሚለውን መልእክታቸውን አጠንክረው አሰምተዋል። የመንግሥቱ የደህንነት ኃይሎች ደጋፊዎቻቸውን መግደላቸውንና ሳይጠየቁ መታለፋቸውንም እየገለጹ ከሰዋል። ሰው ዛሬ ሥራ እንዳይገባም፣ ከነገ በስቲያ ንግግር አደርግላችኋለሁ ለዛሬ የምነግራችሁ ግን የንጹሓን ሰዎችን ደም አፍስሰዋል፣ ለዚያ ይከፍላሉ። ጁቤሊ ንጹሓን ሰዎችን እንዲገድሉ ወታደሮችን ብረት አስይዞ በማሰማራቱ ነገ ከቤታችሁ መውጣት የለባችሁም። ነገ ሥራ የለም። ማክሰኞ በማደርገው ንግግር ቀጣዩ ሥራችን ምን እንደሚሆን መመሪያ እሰጣለሁ። በመሪው መመሪያ መሠረት የሠላሳ አምስት ዓመቱ ጆን ማርክ ዛሬ የብየዳ ሥራ ንግዱን ዘግቶ ውሏል። ንጌስምንምፉንጉካ ነገ ምን እንደሚነግረን ማወቅ እፈልጋለሁ። ራይላ ወደ ሥራዬ እንድመለስ ካዘዘኝ ከፍታለሁ። ነገር ግን ድምፅዬት እንደገባና ምን የማድረግ ሐሳብ እንዳለውም እንዲነግረኝ እፈልጋለሁ። ስቲቨን ኦድያምቦ የወሰነው ከማርክ የተለየ ነው። የምግብ መደብሩን ዛሬ ከፍቷል። ኡሁሩ ማሸነፋቸው ከታወጀ አንስቶ ንግዱ ጥሩ እንዳልሆነ ነው ኦድሄ አምቦ የሚናገረው። ደንበኞቹ ለመምጣት እየፈሩ መሆናቸውን ጠቁሟል። እንዲያም ሆኖ ብቅ የሚሉ ባይጠፉም በፖሊስና በተቃዋሚ ሰልፈኞች መካከል ባለው ያልተቋረጠ ግጭት ምክንያት ወዲያው እንደሚሸሹ፣ ወደ ውጪ ከወጡም ፖሊስ እንደሚደበድባቸው አመልክቷል። ከምርጫው ወዲህ በመላ ሀገሪቱ መቶ ደጋፊዎቻቸው በፖሊስ እንደተገደሉባቸው ተቃዋሚዎቹ እየከሰሱ ቢሆንም የጸጥታ መስሪያ ቤቶች ግን አቤቱታዎቹን ውድቅ እያደረጉ ናቸው። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ባወጣው ሪፖርት ሀያ አራት ሰው መገደሉን አስታውቋል። አሸናፊው ፕሬዚደንት ባስተላለፉት መልእክት ምርጫው አብቅቷል፣ ኬንያውያን ወደ የሥራቸው ሊመለሱ ይገባል ብለዋል። ተቃዋሚዎችም ውጤቱን እንዲቀበሉና ቅሬታ ያላቸው ጉዳያቸውን ወደ ፍርድ ቤት እንዲወስዱ መክረዋል። የብሔራዊው የምርጫ ኮሚሽን ሊቀመንበር ዋፉላ ቼቡካቲ ኡሁሩ ኬንያታ በ54 ነጥብ 27 ድምፅ ማሸነፋቸውን ባለፈው አርብ ምሽት እንዳሳወቁ የዋና ከተማይቱ ጎዳናዎች በደጋፊዎቻቸው የፌሽታ ጭፈራዎች ተሞልተዋል። ኦዲንጋ ያገኙት ድምፅ 44 ነጥብ 74 መሆኑንም የኮሚሽኑ ሊቀመንበር አስታውቀዋል።